በእኔ ላይ ከፍተኛ ግፍና በደል የፈጸመብኝ በደንብ የማላውቀው ደርግ ሳይሆን አብሬው ለህዝቦች ነጻነት የታገልኩት ድርጅቴ ኢህአዴግ ነው የሚሉት የቀድሞዋ የህወሓት ታጋይና የትግራይ ፖሊስ ባልደረባ ገና በለጋ እድሜያቸው በ15 ዓመታቸው የአምስተኛ ክፍል ትምህርታቸውን አቋርጠው ነበር በፍልሚያ ከተሰዉት ታላቅ እህታቸው ጋር መሳሪያ አንግበው በረሃ ወርደው ትግሉን የተቀላቀሉት። ከ1986 ዓም ጀምሮ እስከ 2006 ዓም ትግራይ ክልል አዲግራት ወረዳ በሚገኘው ፖሊስ ጽህፈት ቤት ውስጥ በረዳት ኢንስፔክተርነት አገልግለዋል ህይወቴን ለከፍተኛ እንግልትና ስቃይ ዳርጎታል ያሉትም ክስተት የተፈጸመው ሙያቸውን ለማሻሻል እዛው ትግራይ ከሁያ በሚገኘው የፖሊስ ማሰልጠኛ የመቶ አለቅነት ኮርስ ለመከታተል በተላኩበት ወቅት ነበር ጥር 21 2006 ዓም ከቀኑ 10 ሰዓት ላይ በድንገት ትፈለጋለች ተብሎ ተጠሩ ከኤርትራ የደህንነት ሰራተኞች ጋር ግንኙነት አለሽ የሚልም የሀሰት ክስ መስረተው አካላዊና የስነ ልቦና ጥቃት ፈጸሙብኝ ይላሉ ወይዘሮ አዜብ። ማ አካላዊ የደረሰብኝ በብዛት መቆም አለ። እግሬ እስከ አሁን ያመኛል። ቁስም አለ፣ ስብርም አለ። ልብስሽማዎች ከሃይማኖታችን ውጭ የሚያርጉት ማለት ነው። እስከ ፍርድ ቤት እዜም ትጠይቃቸው፣ ፍርድ ቤትም ተቀባይ አላገኙም። እነሱ ጀመር በጸረ ችግር መክፈትም የለብኝ እስከ አሁን እግሬ ያመኛል። ማረሚያ ቤት ማረሚያ ቤት ገብቼ ራትም መርፌ ነው የሚጠቀመው አይኔ የሞተኝ ጆሮዬ የሞተኝ አይኔ በዛን ሰዓት ኦፕሬሽን አድርጊያለሁ። ማረሚያ ቤት ገብቼ ብቻከም ሲላሰሰመልች የተከለከልኩበት ቀን ያለኝ የማዕከላዊ ውጤት ነው። በቃ መምታት፣ መቆም አምስት ሰዓት ስድስት ሰዓት ሴት ልጅ እንደዛ መቆም ማለት ሰውሰበው ምን ይሰማሃል? ብርድ ነው። መምታትም አለ መግረፍም አለ ስድብም አለ ዛቻም አለ። እና ብዙ ነገር ነው በቃ፣ ሌሊት መውጣትም አለ መርመሪውን ማታውቀን ወይዘሮ አዜብ የክስ ሂደታቸው በፍርድ ቤት በሚታይበት ወቅትም በቴሌኮሙኒኬሽን መስሪያ ቤት በኩል የደህንነት መስሪያ ቤት ወደ ኤርትራ የተደዋወሉበት የስልክ መልእክት መኖር አለመኖሩን አጣርቶ ምንም ማስረጃ ሊያቀርብ አለመቻሉን ገልጸዋል። በማዕከላዊው ምርመራ ወቅት ህገ መንግስታዊና የሰብአዊ መብት የተጥሶ ውሻነሽ የሚሉና ሌሎችም ክብርን የሚያዋርዱ ስድቦችና ዘለፋዎች ሲያደርሱብኝ ተበሳጭቼ ነበር የሚሉት ወይዘሮ አዜብ ዛሬ አካላዊ ጉዳትና የማይሽር የስነ ልቦና ጠባሳ ጥለውብኝ ያለፉት ከፍተኛ ድብደባዎች ሰዎች እና ስቅቃዎች ያለማቋረጥ ከተፈጸሙብኝ በኋላ ግን ደርግ ስርዓቱ ተወገደ እንጂ ግፍና አፈና እንዲሁም ጭቆናው ዛሬም በገሃድ መደገሙን ለማመን ተገደድኩ ብለዋል። ደርግም በዛን ሰዓት ብዙም ባላውቀውም ግን እኔ እንደዚህ አይነት ኢህአዴግ ያደርጋል ጊዜ ነም ራሴን ግምትም አልነበረኝም እምነትም አልነበረኝም። ገብቼ ካየሁት ግን ይህ ወይ በድርጊትም ራሲያቸዋለ ማለት ነው። አሁንም ያመኛል። የአለምንም ማስረጃ በስለላና የሽብር ወንጀል ክስ ሰባት ዓመታት ተፈርዶባቸው ቃሊቲ ማረሚያ ቤት ከጋዜጠኛና ደራሲ ርዕዮት አለሙ ጋር መቆየታቸውን የሚናገሩት ወይዘሮ አዜብ እንደ አደገኛ አሸባሪ እንጂ እንደ ህግ ታራሚ ይቆጠሩ እንዳልነበርም ያስታውሳሉ። ከትግራይ ድረስ ለመጠየቅ የሚመጡ ዘመዶቻቸው ሳይቀሩ እንዳያገኟቸው በማድረግ ተደጋጋሚ በደል እንደተፈጸመባቸውም ገልጸውልናል። ህጻን ልጃቸውን እንኳን ሳይሰናበቱ በድንገት ታፍነው የማዕከላዊ ስቃይ ሰለባ የሆኑት ወይዘሮ አዜብ በማያውቁት ወንጀል እናታቸውን ጨምሮ አምስት ቤተሰብ ከሚያስተዳድሩበት ሙያቸው መፈናቀላቸውም አሳዝኖኛል ብለዋል። በአሁኑ ወቅት ሌሎችም በርካታ በወንጀል ምርመራ በሚፈጽምባቸው ድብደባ እንዳይወሉ የተደረጉና ልዩ ልዩ አሰቃቂ ጉዳት የተፈጸመባቸው ቤተሰባቸው በችግር ሲቪል የተበተነና ልጆቻቸውም ጎዳና የወደቁ መኖራቸውን አውግተውናል። በቅርቡ በይቅርታ የተፈቱት የቀድሟ የህወሀት ታጋይ ኢህአዴግ ከእንዲህ አይነቱ ስህተቱ የማይታረም ከሆነ ህዝቡ እንደ ቀድሞ በመሳሪያም ባይሆን በሀሳብ እንደሚታገለው አስታውቀዋል። በኢትዮጵያ ቀሪ የፖለቲካ እስረኞች እንዲፈቱ ብሎም በየማረሚያ ቤቶቹ ተንቀሳቅሰው የህግ ታራሚዎችንም እንዲጎበኙ ለጠቅላይ ሚኒስትር ዶክተር አብይ አህመድም ጥሪ አስተላልፈዋል።